ጤና ይስጥልኝ እንደምናመሸው አቶ ፍጹም በቅድሚያ ለጊዜው በጣም አመሰግናለሁ። አቶ ፍጹም የመጀመሪያው ጥያቄ ምንድን ነው፣ ጠቅላይ ሚኒስትር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂ ሰሞኑን ጅዳ ላይ ተገናኝተው ነበርና ምንድን ነው የግንኙነታቸው ምክንያት? ለምን ጅዳ ላይ መገናኘት አስፈልጋቸው? ትርጉሙስ ምንድን ነው? ባለፈው የተባበሩት አረብ ኢሚሬት ላይ በተገናኙ ወቅት ጥሪ የተደረገላቸው በተባበሩት አረብ ኢሚሬት ራውን ፕሪንስ አማካኝነት ሁለቱ ሀገሮች የደረሱበት የሰላም ስምምነትን አድናቆት ለመስጠት ሽልማት ለመስጠት ያሰቡ መሆኑን ገልጸውላቸው ሽልማት ሰጥተው ነበር። በዛ ነው ጊዜ በነጋታ ወደ ሳውዲ አረቢያ ለመሄድ ዝግጅት ተደርጎ ነበር። ሆኖም ወደ አሜሪካ ዲያስፖራ ለማግኘት ፕሮግራም እንዳላቸው ገልጸው መገኘት እንዳልቻሉ ስለገለጹላቸው በዛን ወቅት ወደ ሳውዲ አረቢያ መሄድ አልቻሉም። ስለዚህ ሁለቱም ሀገሮች በተከታታይ ለሁለቱ ለኢትዮጵያና ኤርትራ በአስመራ ላይ ለደረሱት የሰላም ስምምነት ሽልማት ለመስጠት ልክ አንዳንድ ሽልማት ለመስጠት የሚፈልጉ ተቋማት እንዳሉ ሁሉ አንዳንዶች ደግሞ በምስጋናና በአድናቆት እንደሚገልጹት ሁሉ ያንን ሽልማት ለመስጠት አካባቢው ሰላማዊ መሆኑም ለእነዚህ ሀገሮች ለምሳሌ ሳውዲ አረቢያ የሬድሲ የቀይ ባህር ጅዳ ገደብ ያለበት መሆኑ የአካባቢ ሰላም መሆን እነሱንም ተጠቃሚ እንደሚያደርጋቸው ስለሚያምኑ እንደሆነ ነው። ከብዙ መገናኛ ብዙኃን ሁለቱ መሪዎች ጅዳ ላይ እንደተገናኙ ሲወጡ የነበሩት ዘገባዎች ፕሬዚደንት ኢሳያስና ጠቅላይ ሚኒስትር አብይ የሰላም ስምምነት ተፈራረሙ የሚሉ ነበሩና አስመራ ላይ ተደርጎ ከነበረው ስምምነት የተለየ ስምምነት ተፈርሟል እንዴ? ጅዳ ላይ አልተፈረመም? ምንድን ነው በሰነድ ደረጃ የወጣው ከጅዳ ስብሰባ? እንግዲህ በአስመራ ላይ ጠቅላይ ሚኒስትሩ በተገኙ ጊዜ ባለ አምስት ነጥቦች የሰላም ስምምነት ተፈርሟል። ያስታውሱኛል እነዛን አምስት ነጥቦች አቶ ፍጹም፣ የመጀመሪያው ጦርነቱን በሁለቱ ሀገሮች ላይ የጦርነት ጉዳይ ሙሉ ለሙሉ እንዳከተመለት የሚገልጽ ነው። ሁለተኛው በንግድና ኢንቨስትመንት በወደብ ልማትም ሁለቱ ሀገሮች እንዲሁም ሌሎች አብረዋቸው ሊሰሩ ፈቃደኛ የሆኑ ሀገሮች ካሉ በጋራ በመሆን ለማልማት የተዘጋጁ መሆኑን የሚገልጽ ነው። ሌላው ሁለቱ ሀገሮች በተለያዩ ዘርፎች በንግድና ኢንቨስትመንት ብቻም ሳይሆን በቱሪዝምም በማህበራዊ ልማትም በሌሎች ሴክተሮች ልማትም ተባብሮ ለመስራት ከዚህም አልፈው በጸጥታ ዘርፍም የጋራ የሆኑ ጸጥታ ትሬቶችን ለመከላከል የወሰኑ መሆናቸውን የሚገልጽ ነው። አራተኛው ከአካባቢው ሀገሮች ማለትም አፍሪካ ቀንድ ዙሪያ ካሉ ሌሎች ሀገሮች ጋር የመተባበር አካባቢው ላይ በኢኮኖሚ የመተሳሰር ለዛ ደግሞ ሲባል አስቀድሞ ሰላማቸው አካባቢ ላይ እንዲረጋገጥ የማድረግ ነበር። የመጨረሻው አምስተኛው ማለት ነው ከነዚህ ሁለት ሀገሮች ከኢትዮጵያና ከኤርትራ ጋር ማለት ነው ተባብሮ ለመስራት ዝግጁ የሆኑ ሌሎች ወገኖች ጋር አብሮ ለመስራት በጋራ ሀገራዊ የሚሆን አካባቢያዊ ደህንነት ለመስራት ዝግጁ ከሆኑት ጋር ተባብሮ ለመስራት ያለመ ነው። እነዚህ ናቸው የነበሩት። አሁን እነዚህ እንደተጠበቁ ናቸው። የተለየ ሌላ የተነሳ ነገርም የለም። በዚህኛው ላይ ስምምነት ተብሎ የገባው ሰነድ ላይ የተመለከትኩት የወደብ ልማትንም እንደገና የኢንዱስትሪ ፓርኮች ልማትንም፣ የስፔሻል ኢኮኖሚ ዞን ልማትን ሁለቱ ሀገሮች በሚመርጧቸው ቦታዎች አብሮ ለማልማት ፍላጎትም ያላቸው መሆኑን የሚገልጽ ነገርም ተጨምሮበታል። እነዚህ ነው የነበሩት እና ከጅዳው ስብሰባ ጋር ወይም ግንኙነት ጋር የሚያገናኘው ወይም የተነሱ ትኩረት የተሰጣቸው አካባቢዎች አሉ። በዚህ ላይ እስ የተነሱ አካባቢዎች የሉም። ያው ሁለቱ ሀገሮች ተስማምተው የሚመርጧቸው ቦታዎች አሰብ ከሆነ ምጽዋም ከሆነ ወይም ሌላ ቦታ ከሆነ በዋነኛነት ከወደብ ልማት ጋር ስናስብ እነዚህ ሁለቱ ቦታዎች መነሳታቸው አይቀርም። ስለዚህ አካባቢው ከጦርነት ቀጠና ወጥቶ የልማት የሰላም ቀጠና ሲሆን ለልማት ምቹ መሆኑን የተመለከቱ ይመስለኛል። እነዚህ የተባበሩት ዓረብ ኤሚሬትስና የሳውዲ አረቢያ መንግስታት የትብብር የሰሩ ከመሆናቸው ጋር ተያይዘው ይህን አካባቢ ኢትዮጵያና ኤርትራን ጨምሮ ሌሎች ደግሞ ወደፊት ከነዚህ ጋር ሊተባበሩ የሚችሉ ሀገሮችን ለምሳሌ ሶማሊያን፣ ጅቡቲን፣ ሌሎችም ሀገሮች ወደዚህ ህብረት ውስጥ ሊመጡ እንደሚችሉ የሚያሳዩ ነገሮች አሉ። ልክ ነው። አጠቃላይ የሰላም ቀጠላ ሆኖ የልማትም ቀጠላ ጭምር ሆኖ እንዲቀጥል እነሱም ደግሞ እንደ ሀገር ጋራ ተጠቃሚ ሆነ የሚሄጡበትንም ሁኔታ አስቀድመው ኦፖርቹኒቲን እያዩ እንደሆነ ነው የሚገምጠው። እንግዲህ ይሄ አካባቢ የሰላም ቀጠና እንዲሆን የሁሉም በአካባቢው ያሉ ወገኖች ፍላጎት ቢሆንም በሌላ በኩል ደግሞ የተለያዩ የፖለቲካ ተንታኞችና ምሁራን የሚያነሱት ነጥብ አለ። በአሁኑ ጊዜ በተለይ የመን ውስጥ በሳኡዲ አረቢያ የሚመራ ኃይልና የተባበሩት አረብ ኤሚሬቶችም ከዋና ዋና ተዋናዮች አንዷ የሆኑበት ጦርነት እየተካሄደ ነው ያለው ይሄ በዚህ በአረብ ልሳነ ምድርና በአካባቢው በተለይ በምስራቅ አፍሪካ ፖለቲካ ላይ ጫና እንደሚያሳድር እየተናገሩ ነው። በተለይ ኤርትራ ደግሞ በዛ ጥምረት ውስጥ የተወሰነ አስተዋጽኦ ያላት ተሳትፎ ያላት ሀገር ነች። ኢትዮጵያን ወደዚያ ግንኙነት ይሄ በተለይ ከፋርስ ባህረ ሰላጤ በራቀ ሁኔታ ከኢራን በራቀ ሁኔታ ባለ ግንኙነት ውስጥ ሊከታት የሚችል እንቅስቃሴ ነው የሚሉም አሉና፣ ምንድን ነው የሚሉት እርሱ አቶ ፍጹም? በዚህ ነጥብ ላይ እዚህ ላይ ማለት የምችለው ያው ይህንን ሀሳብ ለፖለቲካ ተንታኞቹ ተዋለውን፣ በኢትዮጵያ በኩል ቅድም ከገለጽኩት ሰውነት የወጣ ወይም ደግሞ ቅድም ከገለጽኩት የተለየ ነገር በጅዳ ወይም በአቡዳቢ በነበሩ መድረኮች ላይ አልተነሱም። እንደው በአጠቃላይ ሲመለከቱት ኢትዮጵያን ወደዚህ ሁኔታ ውስጥ ጎትቶ ሊያስገባት የሚችል የሳዑዲ አረቢያም ይሁን የተባበሩት አረብ ኤሚሬቶች ፍላጎት ሊኖር አይችልም። እነሱን ፍላጎት ማወቅ አልችልም፣ ግን በኢትዮጵያ በኩል ግልጽ የውጭ ፖሊሲ የውጭ ግንኙነት ፖሊሲና ስትራቴጂ ያላት ሀገር እንደመሆነ ወደዛ የምትገባበት ሁኔታ እንደሌለ ነው። ሌላው አቶ ፍጹም በምስራቅ አፍሪካ አካባቢ እና በአደን ባህረ ሰላጤ አካባቢ የተለያዩ ሀገሮች ወታደራዊ ይዞታቸውን እያስፋፉ ነው ያሉት፣ የጦር መደቦች እየተስፋፉ ነው ያሉት እና የኢትዮጵያ አቋም ለመሆኑ ምንድን ነው? በዚህ ላይ ኢትዮጵያ በጅቡቲም አካባቢ፣ በሶማሊያም በኤርትራም አካባቢ ቀይ ባህርን ህንድ ውቅያኖስን ጨምሮ የሚደረጉ የተለያዩ እንቅስቃሴዎች እንዳሉ ትመለከታለች። ኢትዮጵያ ትልቅ ኢንትረስት አላት። የንግድ መርከቦቿ በዛ ነው የሚንቀሳቀሱት። ራሷን ብቻ ሳይሆን በኢትዮጵያ የሚገቡና የሚወጡ ሸቀጦች በዚሁ ኮሪደር ነው የሚንቀሳቀሰው። ለሰላማችንም፣ ለልማታችንም ትልቅ ትኩረት ትልቅ ጠቀሜታ ወይም ፋይዳ እንዳለው እንገነዘባለን። ስለዚህ ይህንን በውጭ ግንኙነት ፖሊሲና ስትራቴጂ በምንለው ተከልሶ ያው ምላሽ የሚሰጠው ነው የሚሆነው እና ኢትዮጵያ የሚደረገውን እንቅስቃሴ ጠንቅቃ ታውቃለች። በዚህ መልክ እንዲህ ይሆናል ብለን ይፋ የምናደርገው ነገር አይደለም። በሚገባ ግን ጉዳዩን በቅርብ እየተከታተለች ትገኛለች። ማለት ኢትዮጵያ ከፍተኛ የሆነ የውጭ ምንዛሪ እጥረት እንዳለባት፣ እንደዚሁም በነዳጅ አቅርቦትን በኩል እጥረት እንዳለባት ጠቅላይ ሚኒስትሩ በተደጋጋሚ ሲናገሩ ተሰምተዋል። በአሜሪካ ቆይታቸውም ወቅት ሆነ ከዛ በፊት ከዚያ በኋላም እንዲሁ ይሄ ከሳዑዲ አረቢያ እና ከተባበሩት አረብ ኤሚሬቶች ጋር ያላት ግንኙነት የሞቀ ግንኙነት ማለት ይቻላል። በመሰረቱ ለእነዚህ ችግሮቿ መልስ ይሰጣል ወይም አፋጣኝ የሆነ ማስታገሻ ይሰጣል ብላችሁ ታምናላችሁ አቶ ፍጹም? ወይም እየተገኘ ያለ ነገር አለ? አሁን የውጭ ምንዛሪ እጥረታችን ወይም ደግሞ ኔጌቲቭ ትሬድ ባላንሳችን ብዙ የኢምፖርት ፍላጎት ከመኖሩ ጋርና የውጭ ምንዛሪ ፍላጎታችን የሚያሳካ ኤክስፖርት በዛው ደረጃ ማሳደግ ካለመቻላችን ጋር የሚጣል እንደሆነ እንገነዘባለን። ስለዚህ ዋነኛው መፍትሄ የኤክስፖርት ምርቶቻችንን ይበልጥ ማሳደግ፣ በቀላሉ ደግሞ በሀገር ውስጥ በማምረት የውጭ ምንዛሬን ማዳን የሚችልባቸውንም ጎን ለጎን ማስጌጥ፣ በዋናነት ግን ኤክስፖርት ሬድ የሆነ ኢንደስትራላይዜሽንን፣ ግብርናንም በተጨማሪ ፕሮሰስ አድርጎ በሴት የሚጨመር ነገሮች ላይ ማተኩረን መስራት የምንፈልገው በሱ መልክም ሲሰራ ቆይተዋል። በአብዛኛው ደህና የሚመስሉ ውጤቶችም አሉ። በእንደዚህ አይነት እቅቤት ላይ ያሉ ሀገሮች የገጠማቸው አይነት ችግር እየገጠመን ነው። ቻይና የዛሬ ሀያ አምስት አመት ሌሎችም ፈጣን እድገት ያስመዘገቡ ሀገሮች ያጋጠማቸው ነገር እንደሆነ እናያለን። ከዚህ ችግር በጊዜ በጊዜያዊነት ለመውጣት የተለያዩ ጊዜያዊ ለምሳሌ ውጭ ምንዛሬ ዲፖዚት እንዲኖር ጥረት ስናደርግ ቆይተናል። በዚህ ዙሪያ ላይ ሊተባበረን አብሮ ሊሰራን ከሚችል ሀገር ጋር ሁሉ ለመስራት ዝግጁ ነን። የተባበረን ሚረት ባለፈው ያው ኢንቨስት ለማድረግ ኢትዮጵያ ውስጥ ኢንቨስት ለማድረግ የወሰኑ ስልም ደግሞ አስቀድሞ ዲፖዚት ለማድረግ የተስማሙት መሰረት የአንድ ቢሊዮን ዶላር ኢንቨስትመንት አድቫንስ ያስገቡበት ሁኔታ አለ። ምላም ቀጣይም ሊኖር እንደሚችል እንጠብቃለን። ተመሳሳይ ደረጃ ባይሆንም ግን የተወሰነ በሳውቲን በኩል ቃል የተገባበት ሁኔታ አለ። ጠቅላይ ሚኒስትሩ የነዳጅ የነዳጅ አቅርቦት ጠይቀው ነበረ ለአንድ አመት የሚበቃ ና በተራዘመ ጊዜ ክፍያ የሚሸፈን ይሄ መልስ አግኝቷል። ፕሮሰስ ላይ ነው ያለው ማለት ጊዜ ይጠይቃል፣ የሱን ውጤት ለማግኘት ግን፣ የሚሰሩ ስራዎች አሉ። ያ በመሰራት ላይ ነው ያለው። ስለዚህ ከእነዚህ ሀገሮች ብቻም ሳይሆን ለምሳሌ ባለፈው ቻይና በሄዱበት ወቅት የብድር የወለድ ምጣኔው እንዲስተካከል፣ የመክፈያ ጊዜ እንዲራዘም፣ ሌሎችም ያቀረቧቸው ጥያቄዎች በአዎንታ ምላሽ ያገኘበት ሁኔታ አለ። ስለዚህ በሌሎችም ሀገሮች የምናደርጋቸው እድሉ እስካለ ድረስ የውጭ ምንዛሪ ጫናችንን የምንጠምሱ ስራዎችን ጎን ለጎን መስራታችን የምንቀጥል ይሆናል ማለት ነው። እዚህ የተደረገውም ከዛ አንገል ይታይ ይችላል። የነዳጁም አስቀድሞ አሁን ስድስት ወር የክፍያ ጊዜ ያለው የነዳጅ አቅርቦት አሰራር ነው ያለን። ስድስት ወር መሆኑ ቀርቶ አንድ አመት ድረስ የሚታገስም ከሆነ የውጭ ምንዛሪ ጫናችንን ከአጭር ጊዜ አንጻር ይቀርፍልናል። ስለዚህ ከሳውዲ ከዩናይትድ አረብ ኢሚሬት ጋር የተጀመሩት ሌሎችም ይህ ድል ሊሰጡ ከሚችሉ ቻይናም ይሁን ሌሎች ሀገሮች ጋር በተመሳሳይ ጥያቄ ሊቀርብና በትብብር ሊሰራ የሚችል ስራ እንደሆነ ተደርጎ ቢወሰድ ጥሩ ነው ለማለት ጠቅላይ ሚኒስትሩ ወደ ሳዑዲ አረቢያ ሄደው በነበረ ጊዜ እንደተመረጡ ማለት ነው የተወሰኑ ኢትዮጵያውያንን ከእስር ቤት አስለቅቀው ሲመለሱ ሼክ መሐመድ አላሙዲንም ሞክረው ፍቃድ ካገኙ በኋላ እንዳልተሳካ ገልጸው፣ በቅርብ ጊዜ እንደሚለቀቁ ተናግረው ነበርና በዚህ ጉብኝታቸውም ይሁን በማንኛውም አጋጣሚ ይህ ጥያቄ ተነስቷል? ምንስ ሁኔታ ላይ ይገኛል? የሼሁ ጉዳይ። ይህን በሚመለከት ቀደም ሲል ለጋዜጠኞች ቃለ መልስ በሰጡበት ወቅት ይፋ ያደረጉት ነገር አለ። ያም ጥያቄያቸውን ማቅረባቸውንና ይህም ደግሞ በሀገሪቱ ሕግ መሰረት መታየት እንዳለበት ምላሽ ማግኘታቸውን ስለሆነም ይህንን አክብረን በመጠባበቅ ላይ እንደሆነ፣ እሳቸው ጥያቄውን ባገኙት መድረክ መጠየቃቸውን አላቆሙም። ግን ደግሞ እስካሁን በይፋ የተሰጠ ምላሽ የለም። በአሁኑ ቆይታ ጥያቄው እንዳቀረቡ በተለይ አንድ ለአንድ በነበራቸው ቆይታ ጥያቄያቸውን ማቅረባቸውን ተገንዝቤያለሁ። ሆኖም ግን ያው በሀገሪቱ ሕግ መሰረት ምላሽ የሚሰጥበት እንደሆነ ምላሽ እንደተገኘ ነው ማውቀ። ሌላው አቶ ፍጹም አዲሱን ዓመት ምክንያት በማድረግ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀኔራል ሰዓረ መኮንን መግለጫ ሲሰጡ ለአዲሱ ዓመት ለኢትዮጵያ ሕዝብ ይዘን የምንመጣው ገጸ በረከት ብለው ነው እሳቸው የተናገሩት የባህር ኃይል ማቋቋም ነበረ። ምን ማለት ነው? የባህር ኃይል ማቋቋም ማለት አንደኛ ሁለተኛ አሁን እርስዎ እየገለጹልኝ ያሉት የአካባቢያዊ ሰላም ሁኔታ ንግግር ላይ ያለ ባለበት ወቅት የባህር ኃይልን ማቋቋም በጎ ዜና ነው ወይ ለኢትዮጵያ? ስጋቱ አስማን ነው ከኤርትራ ጋር ሰላም ከሰፈነ ከአካባቢው ሀገሮች ጋር ሰላም ላይ ከሆነ ያለችው። በዚህ ጉዳይ ላይ ዝርዝር መረጃ የለኝም፣ ግን አንድ ሀገር የባህር በር ስለሌለው የንግድ መርከብ ሊኖረው አይችልም ብሎ ማሰብ አይቻልም። ስለ ንግድ መርከብ አይደለም አቶ ፍጹም ሰዎች ያለ ወይ ልመጣ ነው ወደዛ ጥያቄ። እሺ ልክ እንደዛ ሁሉ አንድ ሀገር ወደብ ኖሮትም የንግድ መርከብ ላይ ኖሮ ይችላል። እንደዛ የሆኑም ሀገሮች አሉ። በሌላ በኩል የባህር በር ስለሌለን የባህር ኃይል አያስፈልግም ብሎ ማሰብ ምክንያቱም የእኛ እንደ ሀገር የትሬድ ትርታኔው ህዝቡ አቅጣጫ ሊነሳ ስለሚችል አቅም እየጎለበተ ሲመጣ ያንንም ማሰብ የማይቀርለሆነ መገንዘብ ይቻላል። ስለዚህ ማለት በትንሹ አንድ ወቅት ላይ ለምሳሌ የፓይሬቶችን ታሪክ ብናነሳ በዛን ወቅት የባህር ላይ የነበረውን ወይም ህንድ ውቅያኖስ ላይ የነበረውን ፓይሬት ለመቆጣጠር በዓለም ላይ ያሉ ታላላቅ ሀገሮች የራሳቸውን ኢንትረስት ለማስከበር ሲሉ የላኳቸው የባህር ኃይሎች ነበሩ ሲታደጉ የነበረው እና ኢትዮጵያ የራሷን ኢንትረስት በዛን ወቅት ማስጠበቅ ያልቻለችበት ሁኔታ እንዳለ የቅርብ ጊዜ ትዝታ ነው። ስለዚህ

ዝርዝር ከዚህ በላይ ቅድም ለመስጠት መረጃ። እሺ ጠቅላይ ሚኒስትር አብይ አህመድ ወደ ጅዳ ሰሞኑን ተጉዘው በነበረበት ጊዜ ኢትዮጵያ ውስጥ በተለይ በአዲስ አበባ ከተማና በአካባቢዋ ከበድ ያለ ውጥረት ሰፍኖ ነበር እና ጠቅላይ ሚኒስትሩ በዚህ ሁኔታ ውስጥ ከሀገር መሄድ አልነበረባቸውም፣ እዛው ሆነው ሁኔታውን መቆጣጠር መምራት ነበረባቸው የሚሉ ወቃሾችን ሰምቻለሁ እና ምንድን ነው የእርስዎም ሆነ የጽሕፈት ቤቶ ምላሽ አቶ ፍጹም ለዚህ? ጠቅላይ ሚኒስትሩ ወደ ሳውዲ አረቢያ በተነሱበት ወቅት በሀገሪቱ ላይ ምንም አይነት ረብሻ አልነበረም። ሰላም ነው የነበረው። እናም እዛ እንደደረሱ ከአንድ ቀን በኋላ ነው ይህ ነገር ያጋጠመው። እዛ ሆነውም ጉዳዩን በቅርበት ሲከታተሉና አመራር ሲሰጡ ነው የነበረው። ፈጥነውን በመምጣት ቦታው ላይም ተገኝተው ጉብኝት አድርገው፣ በአስቸኳይም የደህንነት ምክር ቤትም ሰብስበው ጉዳዩ ላይ የተወሰደውን አቋም የሚያሳውቅበት ሁኔታ ነው ያለውና ከዚህ ስንነሳ ያው መሄድ አልነበረባቸውም ብሎ ያሉ ወገኖች ምናልባት ይህ ዝርዝር መረጃ ስለሌላቸው ይሆናል እያስባለሁ። በአጠቃላይ በአሁኑ ጊዜ ኢትዮጵያ ውስጥ የምናየው ሁኔታ ወዴት አቅጣጫ ይሄዳል በጠቅላይ ሚኒስትር አብይ አህመድ አስተዳደር እምነት? አቶ ፍጹም፣ ይህ እንግዲህ ያው የተለያዩ አስተያየቶች ያላቸው ወገኖች የተለያዩ አስተያየት ሊሰጡ ይችላሉ። ባለፉት አምስት ወራት ግን ኢትዮጵያ ውስጥ የተካሄዱትን ፈጣን ሁሉን አቀፍ የለውጥ እንቅስቃሴ ስንመለከት በውጭ ሀገርም ጭምር በትጥቅ ትግል የነበሩ አካላት ወደ ሀገራቸው መጥቶ በሰላም መንገድ እንዲታገሉ የተጠረገበት እስረኞችም እንዲፈቱ አሸባሪ ተብሎ የተፈረጁም ከፍረጃው ነፃ እንዲሆኑ በአጠቃላይ የተጀመረው ይቅርታና አብሮ የመሄድ ጎዳና ሰሞኑን የተፈጠረውን አይነት ጸብ እንዲፈጠር ምክንያት ሊሆን አይችልም። ይህም ምክንያት ምን እንደሆነም ባጭር ጊዜ ተጣርቶ መነሻ ሁሉ በደንብ ታውቆ መፍትሄ የሚሰጥበት ነው እና በአጠቃላይ በጣም ብርሃን የሆነና የነበሩ መልካም የጋራ አገር መገንባት እንቅስቃሴ ተጠናክሮ የሚቀጥልበት ሁኔታ እንደሚኖር ነው የሚሰማኝ። እዚህም እዚያም ያሉ በቀላሉ ረጅም ጊዜ የተቃቃሩ በእርግጥም ከንጹህ ልብ ይቅርታ ማውረድ ያልቻሉ ወገኖች ወደ ጸብ የሚገቡ ህይወት ወደ ማጥፋት የሚገቡ ከድርጊታቸው እንቅስቀሳት ያለበት ሁኔታ ነው ያለው። መንግስትም ደግሞ ጠንክርን ህግ የማስከበርን መንግስት ዋነኛ ስራ ህግ የማስከበርን በመሆኑ ህግ የማስከበርን ስራ አጠናክሮ መውሰድ እንዳለበትም የያዘው ጉዳይ ነው። ስለዚህ ከእነዚህ ሁሉ ተነስተን ህብረተሰቡም ወቅቱን አክብሮና አስከብሮ የተጀመረውን መልካም ነገር አስከብሮ ለመሄድ ንትነት እንዳለው እገነዘባለሁ። መንግስትም የህብረተሰቡን ተስፋ የለጠ ለመለም ተፈጠረውንም ጊዜ ችግር ባጭር ጊዜ አስተካክሎት የጀመረው በጋራ መስርአት ተቻችሎ የመሄድ እንቅስቃሴ ይኖራል እየጠብቃለሁ። የፖለቲካ ፓርቲዎችን ለረጅም ጊዜ ሲመኙ የነበረውን አንዳንዶችን በትጥቅ ትግል ጭምር ለማምጣት ሲታገሉ የነበረውን በዚህ መልክ መምጣቱን በአክብሮት እያዩት እንደሆነ ያለው። ስለዚህ እነሱም ይህም ድል እንዳይበላሽ ከመንግስት ጋር በዛ ላይ እንደሚሰሩ ህዝባቸውንም እንደማያስቀኝነት ተስፋ አለኝ። ለዚህ የተሻለች መልካም ለመለም ኢትዮጵያ እንገነባለን ብዬ አስባለሁ። በአንድ በኩል ጠቅላይ ሚኒስትሩ እየመሩ ያሉት ለውጥ ክፍት የሆነ አሳታፊ የሆነ ማህበረሰብን የመፍጠር የለውጥ ሂደት ጥሩ መሆኑን እያሞገሱም ጭምር እየተናገሩ ቢኖሩም በሌላ በኩል ደግሞ ከልክ በላይ እጃቸው ላልቷል፣ ስርዓትና ህግን ማስከበር አቅቷቸዋል፣ ሀገሪቱን ወደ መበታተንና ወደ እርስ በርስ ቁርቁስ ሊያስገባ የሚችል መንገድ ላይ ነው ያለ ነው የሚል ስጋት ያላቸው ብዙ ናቸው። አቶ ፍጹም እንግዲህ የሰዎቹን አስተያየት እናከብራለን ግን ጠቅላይ ሚኒስትሩ ዲሞክራሲያዊ ስርአት ውስጥ መገንባት ያለበትን የነጻ አሳሰብ አክብረው፣ ግን ደግሞ በህግ የበላይነት ላይ ደግሞ የማይደራደር አቋም ይዘው እየመሩ ስለሆነ እንደዚህ አይነት ስጋት ያላቸው ስጋታቸው ሰሞኑን ከገጠመን እግሪክ አንጻር እውነትነት አለው ብሎ መውሰድ ይቻላል። ሆኖም ግን ይህንን ጠበቅ ባለ አመራር የዲሞክራሲ ስርአትን አደጋ ላይ በማይጠን መንገድ ዜጎችን የነጻ ሀሳብ በማራመድ ሰላማዊ በሆነ መንገድ የምታገል አቅጣጫ በማይዘጋ መንገድ የህግ የበላይነት ልማት ሚሄድ አቶ ፍጹም አረጋ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ ለማብራሪያዎ ለሰጡኝ ጊዜ በጣም አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ።